ከእስር በቅርቡ የተፈቱት ጋዜጠኛ እስክንድር ነጋ፣ አቶ አንዱ አለም አራጌና ጋዜጠኛ ተመስገን ደሳለኝ ዛሬ ወልዳያ ናቸው። የጉዟቸው ምክንያት ደግሞ ባለፈው የጥምቀት በዓል ወቅት ልጆቻቸው በመንግሥት ታጣቂዎች የተገደሉባቸውን ቤተሰቦች ለማጽናናት እንደሆነና በዚህም መንግሥት ሰላማዊ ዜጎችን ተኩሶ ሊገድል አይገባም የሚል መልእክታቸውን ለማስተላለፍ እንደሆነ ለባልደረባችን ለመለስካቸው አምሃ ነግረውታል። መለስካቸው ከአዲስ አበባ ደውሎ ሦስቱንም እንዲሁም አብረዋቸው ያሉትን የዐሥራ ሦስት ዓመት ዕድሜ ልጃቸው ዮሴፍ እሸቱ የተገደለባቸውን አባት አቶ እሸቱ ጀመረን አነጋግሯል። ወደ መለስካቸው በቅርቡ የተፈቱት አቶ አንዱአለም አራጌ፣ አቶ እስክንድር ነጋ እና አቶ ተመስገን ደሳለኝ በዛሬው ዕለት ወደ ወልዲያ ሄደዋል። ወደ ወልዲያ ሄዱትም ባለፈው ጥር ወር ተፈጥሮ በነበረው ግጭት ምክንያት የተገደሉ ሰዎች ቤተሰቦች ለማጽናናት እንደሆነ ተነግሯል። መጀመሪያ እስቲ በእስክንድር ልጀምር። ጥያቄ አንተ አንዱአለም እና ተመስገን ወደ ወልዲያ እንደሄዳችሁ ሰምቻለሁ። ለምን እንደሄዳችሁ ልትነግረኝ ይችላለህ? እስክንደር፣ እንግዲህ ሦስታችን ሆነን ወልዲያ ከተማ በአሁኑ ሰዓት እንገናለን። የመጣንበት አላማ እዚህ ወልዲያ ከተማ ውስጥ ባለፈው ጊዜ ችግር በተፈጠሩበት ጊዜ በግፍ የተገደሉ ሁለት ወገኖቻችን ነበሩ። እነሱም ሴትሸት የሚያገበ መስቀል ጌታቸው፣ የእነሱን ቤተሰቦች አግኝተን ልናጽናናቸውና ሀዘናችንን ልናጋራቸው ነው የመጣነው። ለመሆኑ ያላችሁ ዋና መልእክት በዚህ ጊዜ ለመንግስትም ለህዝብም ለቤተሰቦቻቸውም ምንድን ነው እንግዲህ እንዳልኩት አሁን የመጣ ነው፣ መንግስት በሰላማዊ በንጹሃን የመንግስት ወታደሮች በንጹሃን ላይ ተኩስ ከፍተው ንግስት በማስታታቸው ነው። እዛ ላይ ያቸግር ነው። ወደ ሌላ ነገር አልገባንም። እዛ ላይ ያቸግረን ያስተላለፍነው መልእክት አሁን የምናስተላልፈው መልእክት ንጹሃን ላይ መንግስት ተኩሶ መግደል የለበትም እናሰርግበታለን ይህንን ድምጻችን እናሰማለን። ከዚህ በፊት የብሄር ጥቃቶች እና ቀጠሎዎች እንዲቆሙ ድምጻችን ስናሰማ ነበር። አሁን ግን የመጣ ነው። እሱን ከሱ በተጨማሪ መንግስትም ዜጎቹ ላይ መጠኮል እንደሌለበት ትን ለማስገንዘብ ነው። ይሄ የመንግስት እርምጃ በጥሩ በመውያሌም አካባቢ ተፈሶበትናል። እና መቆም አለበት እንላለን። የዮሴፍ አባት ይሰሙኛል? እዚህም አቶ እሸቱ እግዚአብሔር ጽናቱን ስቶ መጀመሪያ ልጆ እንዴት ባለ ሁኔታ ነው የተገደለው? የወሴፍ እንዴት እንደተመጣ እኛ ኦርቶዶክስ አማኞች በየዓመቱ ከተራ በዓል ወይም ደግሞ በማግስቱ የቅዱስ ሚካኤል ድብረታ በዓልን በየዓመቱ የምናከብረው ነው። እስከሚደርስብን ድረስ የምናፍቀው ይህንም ጓጓለት በዓል ነው። ጊዜም ያው ያን ለማክበር ወደ ከተራ በዓል ሂዷን ከዛ ሂዶ አክብሮ ያው ለመመለስ ነበር የሄደው ግን ያው በዛው እንደወጣው ነው። በመንግስት ታጣቂዎች ያው ተመቱ በዛው የቀረብ ይህንን ድርጊት የፈጸሙ ሰዎች በአሁኑ ጊዜ በሕግ ቁጥጥር ስር ናቸው? እንዴት ነው የሚያውቁት? ነገር አለ እርሶስ የጠየቁት ነገር አለ? ምንም በቃ የምናውቀው ነገር የለም። ያው እስካሁን ድረስ ዞን ፖሊስ የሚሄድም ስንጠይቅ ያው ክልል ነው የሚያውቀው አናውቅም ነው የሚሉን። ዞን አስተዳደርም ስንሄድ ያው አዲስ ፊተኞቹ ያው በአዲስ ያው ተሿሚ ነው የተተካው። ስለዚህ ዛም ስንሄድ ያው ገና ከክልል ስለሆነኝ አቅማችን በላይ ነው በክልል ገና መበክትና ከዚያ ያለውን መልስ እንነግራቸው ለ ምንም በቃ ምንም ግፍን ያለ ነው በቃ እንዲያው እንደዚህ ያለ ነገር ደርሰው መድረሱ የሚያሳዝን ነው። ግን ወደፊት እንዳይፈጸም እንዳለ ጉዳይ የሚያስተላልፍ መልዕክት አለው ድርሶ ለወደፊት፣ እኔ ዞሮ ዞሮ በእኛ ልጆች የተደረገው ኢሰብዓዊ ድርጊት ያቁም። ሌሎች ዜጎቻችን ደግሞ እንደዚህ አይነት በአሰቃቂ ሞት መሞት የለባቸውም። ሰላማዊ ዜጋ ሰላም ወጥቶ በሰላም መመለስ አለበት። ስለዚህ በእኛ ልጆች ይብቃ ነው። በቃ የኢትዮጵያ ዜጋ ዝም ብሎ እንዲወጣ በቃ በሰራዊት እየተደበደበ መሞት የለበትም። ስለዚህ ይሄ ይቁም ነው። በቃ የግፍ አገዳደል በቃ አወግዘዋለሁ። በቃ በራሴ አንደበት ወይም በራሴ አስፈት። በጣም አመሰግናለሁ አቶ ሸቱ በድጋሚ እግዚአብሔር ያጥናው። እሺ አመሰግናለሁ፣ ተመስገን። በጣም አመሰግናለሁ። ቅድም እስክንድርን ነገር ነበረ። ለመሆኑ እዛ የተገኛችሁት በምን ምክንያት እንደሆነ ትነግረኛለህ? ባለፈው በክልተ አስራ ሁለት የሚካኤልን ታቦት ሊያከብሩ የወጡ ወጣቶች ላይ መንግሥት አስተቃቂ እርምጃ ወስዶ ከገደላቸው ውስጥ አንደኛው ሕፃኑ ልጅ የሴፍ ሸክ የሚባለው እና የእሱ ቤተሰቦች ጋር ለክሶ ለመድረስ በእርግጥ አካሄዳችን የሴፍ ጋር ሳሁን በወልዲያ ከተማ ለወጣቶች አሪያ እንደሆነ የሚነገርለት ገብረ መስቀል ጌታቸው ባለውን በአምስት ጥይት ተደብድቦ የሞተ ነው። ሁለቱም ቤተሰቦች ጋር ነው ዛሬ ለቅሶ ደርሰን ያጽናናቸው እና ያው ለሀዘናቸው ተካፋይ ለመሆን ነው። ምክንያቱም እነዚህ ሁለት ልጆች ተቻውኑ በአሁኑ ወቅት በመላ ኢትዮጵያ እየሞቱ ያሉ ልጆች ለእኛም ነው እና የእነሱ እዳ ስላለብን ምንም ማድረግ ባንችል እንኳን ሀዘናቸውን ለመጋራት ነው ወልዲያ የተገኘነው ነው። መጀመሪያ ከወልዲያ ጀመርን እንጂ ኦሮሚያም ላይ ተመሳሳይ አደጋ የደረሰባቸውን ሄደን ሀዘናቸውን መጋራታትን አይቀርም። ወደ ወልዲያ ስንሄድ ወይም ወደ ኦሮሚያም ነገር ስንሄድ ሁሉም ይወክላል። በሚሰሩ ተምሳሌት ነው በሚል ነው። አንዳቸውን ያጥናና ማለት ሁሉንም ማጥናና ማለት ነው። በሀገር ጉዳይ ላይ በተነሳ የሞት ጊዜ ሁለቱ ብቻ አደሉ አደሉም፣ ተምሳሌት ናቸው በሚል ነው። ሁለቱን ይመለሱ። በአንተ በኩልስ አንዱ አለም እዚያው ትገኛለህ። ምንድን ነው በአንተ በኩል ያለው አንዱ አለም የሄድንበት? እንግዲህ እኛ እስር ቤት በነበርንበት ወቅ ያው በመላ ሀገሪቷ ወልዲያን ጨምሮ በነበረው የሕዝብ ሰላማዊ ተቃውሞ አገዛዙ በንጹሀን ላይ የወሰደውን እርምጃ በማስመልከት ምሳሌያዊ ይሆናሉ ያልናቸውን ቤተሰቦች በመድረስ የሀዘናቸው ተካፋይ መሆናችንን ለመግለጽ መሄድ ነው። ምን መልዕክት ታስተላልፋላችሁ? አንተ በአንተ በኩል ታስተላልፈው መልዕክት ምን፣ ወደፊት እንዲያሉ ድርጅቶች እንዳይፈጸሙ በመንግስትም፣ በህዝቡ ዘንድ መደረግ አለበት የምትለውን ነገር እስኪ ንገረን። እኔ እንግዲህ እንዳንድ ኢትዮጵያዊ እና አንዳንድ ደግሞ ኢትዮጵያዊ አባት በተለይ አሁን በዚህ የህፃኑን አስራት አጥናና የተሰማኝ ሀዘን እጅግ ጥልቅ ነው እና አገዛዙ ምን አይነት ግፍ እየፈጸመ እንዳለ ማሳያ የሚሆነው ጠጠር እንኳን ለመወርወር የማይችል ልጅ በጥይት በግፍ አገዳደል መሞቱ አገዛዙ ምን አይነት ስህተት እንዳለ በግልጽ ያሳያል። እና ከዚህ ስህተቱ አሁንም አልረፈደም እና እንዲመለስ የህዝብን ጥያቄ በሀይል ሳይሆን ከህዝብ ጋር በመወያየት እና በመካከል የኢትዮጵያ ጉዳይ እያገባና ከሚሉ ወገኖች ጋር ሁሉ በመወያየት አሁንም ሳይረፍድ ከኢትዮጵያውያን ጋር ተመካክሮ ሀገራችንን ወደ ተሻለ ንጋት እንድንወስድ ይህንን መልእክት ማስተላለፍ እፈልጋለሁ። ህዝቡ ደግሞ የመጠየቅ አገዛዙ ትክክል አይደለም ብሎ ሲያምን የመጠየቅ ጠይቆ መልስ የማግኘት መብት ስላለው መቼም ቢሆን ሰላማዊ ትግል በማድረግ ጥያቄዎቹን እንዲያቀርብ፣ አገዛዙ ደግሞ የህዝቡን ጥያቄ በአግባቡ ለመመለስና ለህዝብ ጥያቄ ለመገዛት ግድ ስለሚለው ይህንን አክብሮ እንዲሰራ በዚህ መንገድ ደግሞ ከሄድን ሀገራችንን እጅ ለእጅ ይዘን ወደ ተሻለ ምዕራፍ ልናሸጋግራት እንችላለንና የኢትዮጵያ ጉዳይ የሚያገባቸው ሰዎች ወገኖች ሁሉ ለውይይት ለድርድር ዝግጅት አድርገው የኢትዮጵያን ችግር እንዲፈቱ ጥሬ እናቀርባለሁ። በጣም አመሰግናለሁ። አንዱ አለም ተመስገን እና እስክንድር በጣም አመሰግናቸዋለሁ። ስለተደብራችሁ ዘርስልኝ። ይህም በጣም አመሰግናለሁ።